ጋሞ ዞን ውስጥ ታስረው ይገኛሉ የተባሉ ከ80 በላይ ሰዎች እንዲለቀቁ ቤተሰቦቻቸው ጠየቁ። በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት ታስረው እስር ቤት የቀሩ ሰማኒያ ሰዎች በፖሊስና በፍርድ ቤት ምልልስ በመጉላላት መሆናቸውን የታሳሪ ቤተሰቦች እና አንድ የፓርላማ አባል ገለጹ። አቃቢ ህጎቹ በተከሳሾቹ ላይ ህገ መንግስታዊ ስርዓቱን በኃይል ማፍረስ የሚል ክስ መስርቶባቸዋል። የቤተሰብ አባላቱ ግን ግለሰቦቹ ራስን በራስ የማስተዳደር ጥያቄ ከመጠየቅ በስተቀር የሰሩት ወንጀል የለም ሲሉ መከራከሪያ አቅርበዋል። የአርባ ምንጭ ዙሪያ ወረዳ ፖሊስ አዛዥ ምክትል ኢንስፔክተር አምሳሉ ሃንኮ በወረዳው ከህግ አግባብ ውጭ የታሰረ ሰው የለም ሲሉ ምላሽ ሰጥተዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን አቤቱታ ቀርቦ ክትትል በማድረግ ላይ መሆኑን ገልጿል። ዮናታን ዘብዲዮስ ዝርዝር አለው። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳም ከልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ በነበረው ግጭት ታስሮ ከነበሩት ውስጥ ሳይፈቱ የቀሩት ከ80 በላይ ሰዎች ከእስር እንዲለቀቁ በህዝብ ተወካዮች ምክር ቤት የዘይሴ ብሄረሰብ ተወካይ አቶ አብርሃም ኦሊሽ ጠይቀዋል። ከሰማኒያ በላይ አሁንም ማረሚያ ታስሮ ነው ያለ። እነዛ ባለፈው ስልሳ ሰዎችና ና ከዛ በላይ የሆኑትን በነፃ የፌዴራሉ ከፍተኛ ፍርድ ቤት እዚያው አርባ ምንጭ ላይ የፈቷቸውን ሰዎች መልሰው አስረዋቸዋል። አሁን ከነዛ ውስጥ አርባ ሰባት ዛሬ ነው ለቀቁ የሚባል እንትን የሰማው ነው። ይህን ራሱ እኮ እንግዲህ አስተማማኝነቱ ለነገም የለውም የሚለው ከዚህ የተነሳ ስለ ዘይሴ ልዩ ወረዳ መዋቅር ወይም የዘይሴ ብሔረሰብ በራሱ መልክዓ ምድር ላይ ራሱን በራሱ የማስተዳደር ጥያቄን እንዳያነሳ ነው እየተደረገ ያለው ማለት። ስለዚህ ይሄ ራስን በራስ ማስተዳደሩ በኢፌድሬ ህገ መንግስትም ሆነ በአሁኑ በደቡብ ኢትዮጵያ ክልል ህገ መንግስት ያለው የዚህ ብሔረሰብ በራሱ መልክዓ ምድር ራሱን በራሱ ማስተዳደሩ ሳይፈቀድለት መቼም ቢሆን ነፃነቱ አይከብርለትም። ተፈቶም አስተማማኝ በሆነ ሁኔታ ወደ ሰላም ተመልሶ የራሱን የልማት ስራ መስራት አይችልም። መሰደድ ነው መባረር። አሁንም እንኳን መምሪያ ላይ እየቀጠቀጡ እንዳሉ ነው። አሁን ዛሬም የተደወለኝ በደቡብ ኢትዮጵያ ክልል ምክር ቤት አባል የሆኑትም ባለቤታቸው ያለመከስ መብታቸው ሳይነሳ ለውራት በእስር ላይ እንደሚገኙ የገለጹት ወይዘሮ በለስክበቡ ባለቤታቸው የማወቅር ጥያቄ ከማንሳት በስተቀር የሰሩት ወንጀል የለም ሲሉ መከራከሪያ አቅርበዋል። ከዛ ማረሚያ ከሄደ በኋላ ደግሞ ድጋሚ በሀምሳ ሺህ ብር ዋስ ብሎ ዞን ፍርድ ቤት ከለቀቀ በኋላ እንደገና ደግሞ ማገጃ ደብዳቤ አስከብተው እስከ ዛሬ ይሄው ማረሚያ ነው ያለ ምንም ባላጠፋው ከኪሳቸው ባስቀመጡ ጭጉጥ ከሱ ቤት ነው ብሎ እስካሁን ማረሚያ ነው ያለው በደህንነት ስጋት ስማቸው እንዳይገለጽ ጠየቁን አንድ የዘይሰ ደንብ ለቀበሌ ነዋሪ ለአሜሪካ ድምጽ በሰጡት አስተያየትም ጥቅምት 26 ቀን 2017 ዓ ም የታሰሩትን አቶ ዋቅጅራ ዋለ ዮሐንስ የተባሉ የኢዘማ ፓርቲ አመራር እንግልት እንደደረሰባቸው ገልጿል። ከዛ አካባቢ ይዘው ወደዚህ መምሪያ ላይ አምጥተው አንድ ሁለት ሳምንት አቆይተው አሁን በቀደም ወደ ቅዳሜ ሌታ ወደ ፖሊስ ጣቢያ ወደ ዙሪያ ፖሊስ ጣቢያ ያሳልፈዋል። ግን በጣም ጎትተውታል። አው የኢዘማ አመራር ባለሙ አንቶኒ እንደ አመራር ሌላኛው ጣቢያ ላይ ዘይፈ ደንግል ጣቢያ ላይ ነበረና በጣም ጎትተውታል። ከጊዶ ላይ ማክሰኞ አካባቢ አምጥተው መክሰኞ ባዶ ናድሮ እሮብ አካባቢ ወደ ስምንት ሰዓት አካባቢ እንደቀመሰ ነው። ስለኛ ማኮ ምክትል ኢንስፔክተር አምሳሉ ሃንኮ በወረዳው ከሕግ አግባብ ውጪ የታሰረ ሰው የለም ስሉ ምላሽ ሰጧል። ከዚህ ውጪ ግን ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም። አቃቤ ሕግ ሕገ መንግሥቱንና ሕገ መንግሥታው ስርዓቱን በኃይል ለማፍረስ ሞክረዋል በሚል ከከሰሳቸው ሰዎች መካከል 60 ሰዎች ባለፈው ሳምንት የፌዴራል ከፍተኛ ፍርድ ቤት ተዘዋዋሪ ምድብ ችሎት አርባ ምንጭ ከተማ በዋለው ችሎት በነፃ እንዳሰናበታቸው ነዋሪዎች ተናግሯል። በአርባ ምንጭ ከተማ በሚገኙ ፖሊስ ጣቢያዎች እናም በአርባ ምንጭ ዙሪያ ወረዳ ጣቢያዎች ታስሯል ካሏቸውም ከ120 በላይ ሰዎች ውስጥ ወንድማቸውን ጨምሮም 14 ሰዎች ትናንትና መፈታታቸውን የተናገሩት አቶ አሻግር አካልሞም ባለፈው አርብ ደግሞ 34 ሰዎች በከፍተኛ ፍርድ ቤት በከፍተኛ ፍርድ ቤት ነፃ ናችሁ ተብሎ መለቀቃቸውን ገልጿል። የአሜሪካ ድምፅ ያነጋገራቸውም የኢትዮጵያ ሰብአዊ መብቶች ኮሚሽን የሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ በጋሻው ሽቱም በአርባ ምንጭ ዙሪያ ወረዳ አራት የዘይሴ ቀበሌዎች ውስጥ የመብት ጥሰት አቤቱታ ለኮሚሽኑ መቅረቡና ክትትል በማድረግ ላይ ስለመሆናቸው የክትትሉንም ዝርዝር ውጤት በቀጣይ በሪፖርት እንደሚያሳውቁ ገልጿል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዎስ ሐዋሳም